በኢትዮጵያ ውስጥ ሰብአዊ መብቶች እንዲከበሩና አሳታፊ አስተዳደር እንዲኖር የሚጠይቀውን የዩናይትድ ስቴትስ ሕግ ኤችአር 128 ከሚያራምዱት የዩናይትድ ስቴትስ ምክር ቤት አባላት አንዱ የኮሎራዶ ክፍለ ሀገር ኮንግረስማን ማይክ ኮፍማን አዲሱን ጠቅላይ ሚኒስትር አብይ አህመድን የፖለቲካ እስረኞች በመፍታታቸውና ከኤርትራ ጋር የሰላም ስምምነት በማድረጋቸው አሞግሰዋቸዋል። የኦሮምኛ ክፍል ባልደረባችን ሶራ ሀለኬ ኮንግረስማን ኮፍማንን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍስሃዬ ታቀርባለች። ሪፑብሊካዊው የዩናይትድ ስቴትስ ምክር ቤት አባል ማይክ ኮፍማን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በወሰዷቸው አዎንታዊ ተግባሮች ደስተኛ መሆናቸውን ገልጸው ኢትዮጵያን የመጎብኘት ጉጉት እንዳላቸው አውስተዋል። ጠቅላይ ሚኒስትር አብይ የፖለቲካ እስረኞችንና ሌሎች እስረኞችን በመፍታታቸው እንዲሁም ከኤርትራ ጋር የሰላም ስምምነት በማድረጋቸው አሞግሰዋቸዋል። አቶ ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር በነበሩበት ወቅት በሀገሪቱ ሰብአዊ መብት እንዲከበር የሚጠይቀውን የዩናይትድ ስቴትስ ሕግን ኢህአዴግ ተቃውሞ ነበር ይላሉ ሪፑብሊካዊው የምክር ቤት አባል ዩናይትድ ስቴትስ ኢትዮጵያን አስመልክቶ በሰብአዊ መብት ላይ አለማት ኮሯ ስህተት ነበር ብለዋል። የቀድሞው የኢትዮጵያ መንግስት እንደ አሁኑ ሁሉ በአሸባሪነት ላይ በሚደረገው ትግል ይተባበር ነበር። ዩናይትድ ስቴትስ ታዲያ ቅድሚያ የሰጠችው በአሸባሪነት ላይ ስለነበር ነበር፣ ሰብአዊ መብትን በሚመለከት ቸልተኝነት አሳይታለች። ይህም ትልቅ ስህተት ነበር። ዩናይትድ ስቴትስ እንደዛ አይነት ስህተት መድገም የለባትም። ማይክ ኮፍማን አያይዘውም ኤች አር 128 የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በአዲሱ ጠቅላይ ሚኒስትር አስተዳደር በኢትዮጵያ ስለ ሰብአዊ መብት ረገጣ ክስ ለመመርመር የተደራሽነት ዋስትና አግኝተው ምንም አይነት ችግር እንዳልገጠማቸው ዘይድ ቢን ራአድ በስልክ ነግረውኛል ብለዋል።